በዋሽንግተን ዲሲ በሚገኘው የኢንቨስትመንት ጉባኤ ላይ ታላላቅ የዓለማችን ኢንቨስተሮችና ልዑካኖች የተሳተፉ ሲሆን ከአፍሪካ ደቡብ አፍሪካና ናይጄሪያ ብቻ ነበሩ። ቻይና፣ ጃፓን፣ ስዊዘርላንድና ሆንግ ኮንግ የሚገኙ ታላላቅ ቢሊዮነሮች በስብሰባው ላይ በአንደኝነት ተሳታፊ ነበሩ። ዩናይትድ ስቴትስን የዓለማችን ግንባር ቀደም የኢንቨስትመንት መዳረሻ መሆኗን በመክፈቻው ሥነ ሥርዓት ላይ የተገኙት የመስኩ ጠበብቶች ሳይገልጹ አላለፉም። ከመላው ዓለም የታወቁ ካምፓኒዎች እና የኢኮኖሚ ልማት ድርጅቶች፣ ከፍተኛ የፖለቲካ ሹማምንቶች ደግሞ ከዩናይትድ ስቴትስ ተሳታፊ ሆነዋል። በጉባኤው ላይ የተገኙት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እንዲህ ነበር ያሉት በአሁኑ ጊዜና ሰዓት የመረጣችሁትን ያህል ለዓለም አስፈላጊ የሆነ የምጣኔ ሀብት ቦታ የለም። እንደኛ ግንባር ቀደምና ብዛት ያላቸው ዩኒቨርሲቲ ያላቸው ሀገራት የሉም። ማንም ሀገር እንደኛ ለምርምርና ለልማት ከፍተኛ ገንዘብ የሚመድብ የለም። በእርግጥ አሜሪካ አንድ ሶስተኛውን የዓለማችንን የኢንቨስትመንት ኃላፊነት የተሸከመች ሀገር ናት እያሉ በጤና፣ በትምህርት፣ በንግድና መሰል ተግዳሮቶች ዩናይትድ ስቴትስን በኢንቨስትመንትም ሆነ በሌሎች ጉዳዮች በታሪክ የሚወዳደራትና የተወዳደራት ሀገር በምድር ላይ እስካሁን እንዳልታየ የገለጹት ዩናይትድ ስቴትስ ውስጥ ኢንቨስትመንት ያዋጣልን ጥሩ ነው በሚለው ጉዳይ ላይ ያነጋገርኩት ለአስራ ስድስት ዓመታት እዚሁ ኖረው ለኢትዮጵያኖች የስራ እድል በመክፈት የሚሰሩና የሚያሰሩት ወይዘሮ ጽጌ ረዳ ክፍሌ አንዷ ናቸው። ወይዘሮ ጽጌ ረዳ ክፍሌ ሮዝ ቢዩቲ የሚባል የመዋቢያ ቦታ አላቸው። እኔ ያው በአሜሪካ አገር በጸጉር ስራ ጸጉር ቤት ከፍቼ እየሰራሁ ነው እና ጥሩ በሙያዬ ስለሆነ የምወደው ነው እና ምንም እዚህ ሀገር ምንም ቢሮክራሲ ምንም ሳይኖር ከሀገሩ ዜጋ እኩል ጸጉር ቤትም ሆነ ሌላ ቢዝነስ የመክፈት ዕድልም ስለምናገኝ በጣም ጥሩ ሀገር እንደሆነን እየሰራሁ ነው። ወይዘሮ ሳራ ገብረ መድህን ደግሞ ሁለት አስርት አመታትን በዩናይትድ ስቴትስ አሳልፈዋል። የግል ሆቴል አላቸው። የሆቴላቸውም ስም የኢትዮጵያውያን ምግብ ቤትና ባር በመባል ይታወቃል። እሳቸውም እንዲህ ነበር ያሉኝ ቢዝነስ በሚሰራ ጊዜ ያው ብዙ ቻሌንጅ አለው። የራስም ጥንካሬ ያስፈልገዋል። በዛ ላይ ደግሞ ዋናው ምንድነው ነው የሀገሪቷ ሲስተም ነው። የአገሪቷ ሲስተም ሁሉ ነገር ያው ስርአቱን በጠበቀ ሁኔታ ህጎ የተቀመጠ መስፈርቶች አሉ። ያንን እስከተከተልክ ድረስ፣ ያንን እስካወቅክ ድረስ በዛ ደንብና ህግ ማንም ሰው መጥቶ በቀላሉ ኢንቨስት እንደሚያደርግ ነው። ጀስት ኤኒባዲ የራሱን አይዲያ ይዞ ሊያድግበት የሚችልበት ሀገር ነው። በኢንቨስትመንት አማራጮች ላይ የሚመክሩት ከሁለት ሺህ በላይ የሚሆኑ ተሳታፊዎች ሲገኙ አንድ ሺህ ያህሉ ቢሊዮነሮች ወይንም ደግሞ ባለ ሀብቶች ናቸው። ይህንን መሰል ጉባኤ ከአምስት ዓመት በፊት የተጀመረ ሲሆን የአሁኑ ደግሞ ለሶስተኛ ጊዜ ነው። ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።